የባህል መድረክ እስልምና እና የኢትዮጵያ ታሪክ። ያው ከመጀመሪያው እስልምና በአረቢያ መሰበክ ከጀመረበት ነቢዩ መሐመድ በነቢይነት ከተላኩበት ወይም ለሰው ልጆች አስተምራለሁ ብለው ከተነሱበት ጊዜ ጀምሮ ነው ተሰስሩ የሚጀምረው። እንኳን ለኢድ አልፈጥር በዓል አደረሳችሁ። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በእስልምና ሃይማኖት ታሪክና ባህል ላይ ምርምር የሚያደርጉትና በሃይማኖቱ ዙሪያ በርካታ መጽሐፍትን የጻፉ እንዲሁም ከዚህ ቀደም በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ውስጥ የህዝብ ግንኙነት ዋና ኃላፊ ሆነው ያገለገሉት አቶ ሀሰን ታጂን ነበር ያደመጥ ነው በእለቱ ዝግጅታችን በትናንትናው ዕለት በአለም ዙሪያ የሚገኙ ሙስሊሞች በድምቀት ስላከበሩት 1437ኛው የኢድ አልፈጥር በዓል አከባበርና በኢትዮጵያ የእስልምና ታሪክን እናያለን። መልካም ቆይታ። ትናንት የተከበረው የኢድ አልፈጥር በዓል በጀርመን በሚገኙ ምዕመናንም ዘንድ በድምቀት ነው የተከበረው። በእስልምና ጉዳይ ላይ ምርምር በማድረግ በርካታ መጽሐፍትን ለአንባቢያን ያበቁት ከዚህ ቀደም በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ውስጥ የህዝብ ግንኙነት ኃላፊ ሆነው የሰሩት አቶ ሀሰን ታጅን ኢድ አልፈጥር በዓል ከረመዳን ጋር የተያያዘ ነው። ረመዳን ደግሞ የወር ስም ነው ሲሉ ያስረዳሉ። ለመላው ሙስሊም ህብረተሰብና ለመላው ሀገራችን ህዝቦች እንኳን ለኢድ አልፈጥር በዓል አደረሳቸው በማለት መልካም ምኞቴን እገልጻለሁ ነው አልፈጥር ማለት ከረመዳን ጾም ጋር የተያያዘ በዓል ነው። ረመዳን የወር ስም ነው። ዘጠነኛው የአረብኛ ወር ስም ነው ጾሙ በሱ በወሩ ስም ነው የተሰየመው እና እስልምና ውስጥ ሁለት አይነት ጾሞች አሉ። የግዴታ እና ኦፕሽናል ወይም በበጎ ፈቃድ የሚፈጸሙ ጾሞች አሉ። ረመዳን በግዴታ እያንዳንዱ ለአካለ መጠን የደረሰ ሰው፣ ጤነኛ የሆነ ሰው ሙስሊም ሁሉ የሚጾመው ጾም ነው እና ከበዓሉ ጋር ከዚህ ጾም ጋር የተያያዘው በዓል ዒደል ፊትር ይባላል። በእስልምና ሶስት ዋና ዋና በዓላት አሉ። አንደኛ ዒደል ፊትር ይባላል። ይሄ ከረመዳን ጾም ጋር የተያያዘው ሁለተኛ ኢደል አድሀ ይባላል ከሐጅ ስርዓት ጋር የተያያዘው ሶስተኛ ደግሞ የነቢዩ ሙሐመድ የልደት ወይም መውሊድ የሚባለው በዓል ማለት ነው በሀገራችን ብሔራዊ በዓል ሁነው ከእስልምና ሃይማኖት ጋር ተያይዘው የሚከበሩ በዓላት እነዚህ ናቸው እና እንግዲህ ዝግጅቱ እንዴት ነው በዓሉ አፈጻጸሙን በተመለከተ መጀመሪያ ከቤት ሲወጣ ሰው በይገል ፊትር አንድ ነገር ቀምሶ መውጣት አለበት። ከጠዋቱ አስራ ሁለት ሰዓት አካባቢ ነው ወደ በዓሉ የሚካሄደው። በዓሉ የሚፈጸመው ሜዳ ላይ ነው። በእኛ ሀገር አዲስ አበባ ይሄ አደባባይ የሚባለው ቦታ ላይ ነው የሚፈጸመው እና ይሄድና አዳዲስ ልብሶች ለብሶ ሽቶ አድርጎ የቻለውን ሁሉ ተውቦ ነው ሴቱም ወንዱም ይሄድ። ሁሉም ሰው ከህፃናት እስከ አዋቂ ድረስ ከዛ ከደረሰ በኋላ የስግደት ፕሮግራም ይፈጸማል። ስግደቱ ከተፈጸመ በኋላ ሁጥባ የሚባል አለ። ሁጥባ ስግደቱን የመራው አካል ንግግር ያደርጋል። እርስ በርስ መተዛዘን፣ መረዳዳት፣ ስለ ርህራሄ፣ ስለ በጎነት ሃይማኖታዊ ሰበካዎች ይደረጋሉ። ከዛ ሰው ወደ ቤቱ ይመለስና ለበዓሉ ያዘጋጀውን ከቤተ ዘመድ ጋር ይቋደሳል። አጠቃላይ የበዓሉ አፈጣጠም ይሄን ይመስላል። የራዲዮ ጣቢያችን በሚገኝበት በቦንና አካባቢዋ የሚገኙ ኢትዮጵያውያን ሙስሊሞች ከዛሬ ሶስት ዓመት በፊት ያቋቋሙትና ከአንድ ዓመት በፊት ጀምሮ በጀርመን መንግስት እውቅና የተሰጠው ነጃሺ ኢትዮ ጀርመን ሙስሊሞች ማህበር አባላት ቤተሰቦቻቸውንና ልጆቻቸውን በማገናኘት በጋራ በድምቀት አክብረዋል። የማህበሩ ምክትል ሰብሳቢ ሆነው የሚያገለግሉት አቶ በክሬ ሀሰን ጾሙን በጋራ እንዳሳለፉ ነው የተናገሩት። ህ ጾሙ የተከበረ ጾም እንደነበረ ነው። ኢትዮጵያን ሙስሊሞች እዚህ በጀርመን ሀገር ያለ ነው። ሁላችንም ወሩን ሙሉ በመጠራራትና የተለያየ አፍጥሮችን በማድረግ አብረን ተሰባስበው በማፍጠር እና እንደገና የተለያዩ ሰደቃዎችን የተከበረ ወር ስለሆነ ጥሩ ጥሩ ኃይለኛ ነገሮችን መስራት ብዙ ምንዳ ስለሚያስገኝ በዛ መሰረት እየተሰባሰብን በተለያዩ ጊዜ እየተጠራራን ጀርመን ሀገር ያሉ ኢትዮጵያዊ ሙስሊሞች በተለይ እዚህ እኛ ባለንበት አካባቢ ነጃሺ ኢትዮ ጀርመን የሙስሊሞች ማህበር የሚባል አለን። በዛ መሰረት አንድ ላይ ተሰባስበን የተለያዩ እስላማዊ ምክሮችን፣ እስላማዊ ግንኙነቶችን እናደርግ ነበረ። በረመዳን እንግዲህ ጾሙ ከኢትዮጵያ የበለጠ ረዘም ያለ ሰዓት ነው የሚፈጠረው ይባላል እና ለምንድን ነው እንደ ሰዓቱ ረዝመው እዚህ አውሮጳ ሲሆን ወይም ደግሞ ሰሜን አሜሪካም ያሉት እንደዛ ሲሉ ሰምቻለሁና ትክክል እኛ ጾሙን የምናፈጥረው ወይም ጾሙን የምንይዘው ፀሐይ በጠለቀችበት ወቅት ፀሐይ ከመውጣቷ የተወሰነ በፊት ወደ ከአስር ከግማይ ሰዓት በፊት ጾሙን እንይዛለን ፀሐይ በጠለቀችበት ጊዜ ጾሙን እንፈታለን እና በአውሮፓ አካባቢ በተለይ በሰመር አካባቢ ወይም በበጋው ወቅት አሁን ረዘም ያለ ቀን ያለው እና በዛ ምክንያት የጨለም የማለቱ ሰዓት በጣም ረዝሞ ነው ስለምናገኘው እንደዛው ጾሟችን ረጅም ሰዓት እንጾማለን ማለት ነው። ቢያንስ ወደ እስከ አስራ ዘጠኝ ሰዓት አካባቢ እንጾማለን። እንደው ጀርመን ውስጥ መስጊድ አለ? አሁን ለምሳሌ እርሶ የሚኖሩት ራዲዮ ጣቢያችን በሚገኝበት ከተማ ቦን ውስጥ ነው። እዚህ ቦን ውስጥ መስጊድ አለ እንደው ካለ፣ ስንት ነው እንግዲህ? ቦን ውስጥ የተለያዩ መስጊዶች አሉ። የቱርክ መስጊድ አለ፣ የአረብ መስጊድ አለ፣ እንደው የአፍጋኒስታን እና የአልባንያ መስጊዶች የተለያዩ በድምሩ በብዛት ከሀምሳ በላይ የሆኑ መስጊዶች በቦን አካባቢ አለ። እና እኛ ዘወትረን የምንሄድበት በአረቦች መስጊድ ባሉት አካባቢዎች ነው የምንሄደው። መስጊድ ከድሮ አሁን በተጨማሪ በብዛት መስጊቶች አሉ። ይህ በኖርት ራይን ፌስቲቫል እና እኛ ባለንበት ደግሞ በቦን አካባቢ ማለት ነው። በሐረር ነዋሪ እንደነበሩ የነገሩን የአሁኗ የአዲስ አበባ ነዋሪ አልፊያ አብዱረሃብ ትናንት በክብረ በዓሉ ዕለት ቀትር ላይ እንኳን አደረሰው ስንል ደውለንላቸው ነበር። ያው በዓሉ እንግዲህ እንደሁሌው ይሄ በዓል ከሙስሊም ሁለቱ ባለ ጥረቶች አንዱ ነው። ፆሙኑን ከርሞ ሰው አፍጥሮ ነው የሚወጣው። ጠዋት ቁርሱን በልቶ ነው ከቤት የሚወጣው። ቁርሳችንን በልተን ከቤት ወጣን፣ ተክቢራ እያልን አላሁ አክበር አላሁ አክበር እያልን ወደ ሰላት ቦታ ሄድን። ሰላታችንን ሰገድን። ከዛ ወደ ቤት ተመልሰን ያው የሴት ነገር ምሳ እየሰራ ነው። ከዛ በኋላ ደግሞ ቤት ያፈራውን ከጎረቤት ቤት ጋር ከቤተሰብ ጋር እንድቋደሳለን በደስታ ነው የምንለው። አልሐምዱሊላ። እንግዲህ ለክብረ በዓሉ ምንድን ነው የተዘጋጀው? ዛሬ ምንድን ነው ገበታ የሚቀርበው? እኔ በአቅሜ ነው እንግዲህ የሰራሁት። ዶሮ ሰርቻለሁ። ለጎረቤቶች ደግሞ ክርስቲያን ጎረቤቶች አሉ። ለነሱ የጾም እየሰራሁ ነው። የጾም ለነሱ እየሰራሁ ነው። በቃ እንዳቅሜ እንደ ቤት እንዳፈራሁ ጣፋጭ ነገሮች አሉ ጣፋጭ የሚጠጡ ነገሮች አሉ። ዶሮ ተሰርቷል፣ ሩብ ተሰርቷል፣ ሰላጣ ተሰደፍተዋል። እንደ አቅሜ አልሐምዱልላህ ያለውን አዘጋጅ አሁን ለምሳ የተዘጋጀ ነው። አሁን በረመዳን ጾም ወቅትም ሆነ በክብረ በዓሉ የኢትዮጵያ ሙስሊም ማህበረሰብ እየተቸገሩትን በመደገፍ በመርዳት በመርዳት ከቤተሰብ ጎረቤት ጋር በፍቅር በጋራ ያሳልፋል። በኢትዮጵያ የእስልምና ታሪክ ጥንታዊነትን የሚያስረዱን አቶ ሀሰን ታጅን በመቀጠል እስልምና እና የኢትዮጵያ ታሪክ ያው ከመጀመሪያው እስልምና በአረቢያ መሰበክ ከጀመረበት ነቢዩ መሐመድ በነቢይነት ከተላኩበት ወይም ለሰው ልጆች አስተምራለሁ ብለው ከተነሱበት ጊዜ ጀምሮ፣ ከዛን ጊዜ ነው ትስስሩ የሚጀምረው። ነቢዩ መሐመድ ሁለት የታሪክ እርከኖች ያሏቸው ህይወታቸው፣ መካዊ እና መዲናዊ የሚባል የታሪክ እርከን አላቸው። መካዊ የሚባለው የታሪክ እርከናቸው መካ ውስጥ ከተነሱበት ከተወለዱበት እትብታቸው ከተቀበረበት ቀይ ጥሪ ማስተማጠ ከጀመሩበት ጊዜ ጀምሮ ያሉትን አስራ ሶስት ዓመታት ያካትታል። የነዚ የአስራ ሶስት ዓመታት ብዙዎቹ የስቃይ ዓመታት ናቸው። ሕዝባቸው አልተቀበላቸውም። በእሳቸውና በባልደረቦቻቸው ላይ ከፍተኛ እንግልት ይፈጸም ነበረ እና እነዚህ የአስራ ሶስት ዓመታት የመከራ ዓመታት ናቸው። ያን የመከራ ዓመታት ለማለፍ ከተጠቀሙባቸው መንገዶች አንዱ ባልደረቦቻቸውን ወደ ሀበሻ መላክ ነው። እና ሲልኩ ምንድነው ያሏቸው? ሁለቴ ነው የስደት የተደረገው። የመጀመሪያ የሀበሻ ስደት እና ሁለተኛ የሀበሻ ስደት ተብሎ ይታወቃል። እና ሲልኳቸው ምንድነው ያሏቸው? ሀበሻ ውስጥ ፍትሀዊ ንጉስ አለ ከሱ ዘንድ ከሄዳችሁ በሰላም ትኖራላችሁ፣ አትበደሉም፣ ግፍ አይደርስባችሁም፣ ሃይማኖታቸውን በነፃነት ማከናወን ትችላላችሁ የሚል መልዕክት ይዘው ወደ ሀበሻ ላኳቸው። ገና ጥሪ ከጀመሩ ሶስተኛው ዓመት አካባቢ ማለት ነው። እና ባልደረቦቻቸው ሀበሻ መጡ፣ የመጀመሪያው ቡድን ቀጥሎ ደግሞ ሀገር ሰላም የሆነ መስሏቸው ወደ መካ ሲመለሱ የባሰ ስቃይ ሲገጥማቸው ሁለተኛው ቡድን በርከት ያሉ ሰዎችን ይዞ ወደ ሀበሻ መጥተዋል። ያኔ ማለት ነው። እና ከሀበሻ ከመጡት ሰዎች ሰዓት የነቢዩ መሐመድ ሴት ልጅ ነበረች። አማቻቸው የሴት ልጃቸው ባል ነበረ። ሌሎችም በጣም ነፍሳቸው ቅርብ የሆኑ ሰዎች ነበሩና እንደተባለው ኢትዮጵያ ውስጥ ወይም ሀበሻ ላይ አክሱማየት ዘመነ መንግስት ላይ ነው። ያኔ በሰላም ነው የኖሩት፣ በሃይማኖታቸውን በነፃነት ነው። እነሱ ከተመለሱ በኋላ ወደ ሀገራቸው ስለ ሀበሻ ሁኔታ፣ ስለ ሀበሻ ንጉስ እና ስለ ሀገሬው ያስተላለፉት መልእክት ሃይማኖታቸውን በሰላም ማከናወናቸውን ጥሩ ሀገር እንደሆነች መስክረው ነው ያለፉት። ከዛን ጊዜ ጀምሮ አበሾች በነቢዩ ዙሪያ ጠፍተው አያውቁም። በየትኛውም ወቅት ነቢዩ መሐመድ በሚያጋጥማቸው እክል ሁሉ አበሾች የኛ ወገኖች አብረው ይኖሩ ነበር ከሳቸው ጋር። ለምሳሌ እሑድ በተባለው ውጊያ ጊዜ ማለትም ነቢዩ መሐመድ ወደ መዲና ወደምትባለው ቦታ ከተሰደዱ በኋላ የመካ ወገኖቻቸው አምስት መቶ ኪሎ ሜትር ላይ መጥተው እንደገና ወረራ ያደረጉባቸው እሳቸውንም ተከታዮቻቸውንም የማጥፋት ስሜት ይዘው ያኔ የአበሻ ልዑክ እዛ አካባቢ እሳቸው ካሉበት አካባቢ አጋጣሚ ደርሶ ነበረ እና እሳቸውን ሕይወት ለማትረፍ ከፍተኛ መስዋዕትነት ከፍለዋል፣ አበሾች። ከዛ የሚገርመው የነቢዩ መሐመድ ባልደረቦች ድሆች፣ ቆ ጎስቋሎች ነበሩ። እኛ ደግሞ ያኔ በተሻለ ከአረቦች በተሻለ የሀብት ደረጃ ላይ ነበርን የስልጣኔ ደረጃ ላይ ነበርንና። ወደ ሀገራቸው መጥተው ምግብ፣ አልባሳት ይዘው እዛ ላሉ ምንዱባን ያደሉበት ሁኔታ አለ። ከዛ በኋላ በሌሎችን ነቢዩ መሐመድን ያሳደገቻቸው ሴት በረካ ትባላለች፣ ሀበሻ ናት። የመጀመሪያው ነቢዩ መሐመድ ጥሪያቸውን ሲጀምሩ ከአማኞች መካከል አንዱ ቢላል ይባላል በኋላ ላይ የአዛን ጥሪ ኃላፊ ያድርገውታል በአሁኑ አገላለጽ የማስታወቂያ ሚኒስትር እንደማለት ነው። እሱም ራሱ ሀበሻዊ እና ሌሎች በጣም ብዙ ሀበሾች የነበሩበት ሁኔታ ያለው አሁንም ራሱ እስከዛሬ ድረስ የነቢዩ መሐመድን መካነ መቃብር ጭስ በማጨስ በማጽዳት ና በመንከባከብ እስካሁን ድረስ ቁልፉ ያለው በሀበሾች እጅ ነው እና ጥብቅ ትስስር ነው ያለን። ይህን ውለታ ነቢዩ መሐመድ ራሱ አልረሱም። አንዴ ሰላሳ ሶስት አባላት ያሉት የሀበሻ ልዑክ ወደ እሳቸው ይሄዳል። እሳቸው መዲና የሚባለው ቦታ ላይ ንጉስ ከሆኑ በኋላ ወይም የሀገር መሪ ርዕሰ ብሔር ከሆኑ በኋላ ሰላሳ ሶስት ሰዎች ያሉት ልዑክ ከሀበሻ ይሄዳል እና ሌሎች ልዑካን ሲመጡ ከነቢዩ መሐመድ ዘንድ ባለሟሎቻቸው ነው የሚያስተናግዷቸው። ቀድሞ የሀበሻ ልዑክ ሲመጣ ግን ነቢዩ መሐመድ ባለሟሎቹ እንዲያስተናግዱ አልፈቀዱም። ራሳቸው ቁመው ለእያንዳንዱ ልዑክ አባል የክብር ምግብ የሆነውን ተምር እየሰጡ፣ ውሀ እያጠጡ፣ ቁመው እየጸለዩ ሰላሳ ሶስት ጊዜ ጸለየዋል ሀበሻ። እና ይሄ ጥብቅ ትስስራችንን ነው የሚያሳየው። ቁርአን ውስጥ ሀበሻንና ሀበሾችን በሚመለከት ከሀያ ሶስት የማያንሱ የቁርአን መልእክቶችን እናገኛለን። ብዙ ነቢያዊቱ ፊቶችንም እና መልእክቶችንም እናገኛለንና ጥብቅ ተሰሰርና ያለን ማለት ይቻላል። ቁርአን ውስጥ ኢትዮጵያ የሚል ነገር አለ ወይም አበሻ የሚል ነገር አለ? የእስልምና ምንጮች ሁለት ናቸው፣ ቁርአንና ሀዲስ ይባላሉ። ሀዲስ የሚባለው የነቢዩ ንግግር ነው። ከነቢዩ ንግግሮች ውስጥ ሀበሻ የሚል ቃላት አለ፣ ብዙ ጊዜ ማለት ነው፣ ተደጋግሞ ተገልጸዋል። ቁርአን ውስጥ በስም ሀበሻ የሚል ነገር የለም፣ ግን ሀበሾችን የሚመለከቱ ሀያ ሶስት የቁርአን መልእክቶች ግን እንዳሉ መገረሻ አለ። ቴምር ደግሞ ብዙ ጊዜ ሲበላ ያለሁ፣ በተለይ በዚህ በጾም ወራት ጊዜ መግደፊያም ነው እና ቴምርንና የእስልምናን ቁርኝት ይንገሩኝ። ነቢዩ መሐመድ ጾማቸውን የሚገድፉ የነበሩት በቴምር ወይም በውሃ ነበር እና ሰዎች በቴምርና በውሃ የሚገድፉ የእሳቸውን አርአያነት ለመከተል ነው። አንድን የምትወጂውን የምታደንቅ የምታከብሩን ሰው አለባበሱን፣ አነጋገሩን፣ አመጋገቡን ለመከተል እንደሚጓጓ ሁሉ ሙስሊሞችን ነቢዩ መሐመድ ያደረጓቸውን ነገሮች ለመፈጸም በጎ ፍቅር አላቸው እና ከዛ የተነሳ ነው።

የአረፋ በዓል ኢድ አልፈጥር በተከበረ ከሁለት ወር ከ10 ቀን በኋላ በድምቀት እንደሚከበር በዚህ ክብረ በዓል ላይ በተለይ ክትፎ አይቀሬ መሆኑን ተነግሮኛል። ተጋብዣለሁም። በሰላም እዛ ያድርሰንና ክትፎውን አጣጥሜ ለናንተ ደግሞ በመቅረጸ ድምፅ ይዤ ከክትፎ በጆሮ ልላችሁ ቃል በመግባት ለዛሬ ቃለ ምልልስ የሰጡኝን በማመስገን ኢድ ሙባረክ ልበላችሁ አድማጮች። አስተያየታችሁና ተሳትፏችሁ አይለየን። አዜብ ታደሰ ነኝ። ጤና ይስጥልኝ።